የአሜሪካ ድምጽ ነው በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት መስከረም 15 2016 ዓ ም መሰናዷችን ጀመረ።

የኦሞ ወንዝ ሙላት የዳሰነች ወረዳ አርብቶ አደሮችን አፈናቅሏል። በሌላ በኩል በግጭት ውስጥ የሰነበተችው ጎንደር ከተማ የትራንስፖርት አገልግሎት በከፊል መጀመሩን ነዋሪዎች ገልጸዋል። ሱቆች ተከፍተው ቻ አንፋልፎ ያልተከፈቱ ቢኖርም አንፋልፎ ደግሞ የተከፈቱ አሉ።

Oricum, lumea, a un cunoscut de transportul în ca că ar pe

እየሰማችኋቸው ሁለት የአካባቢው ነዋሪዎች ናቸው። ሙሉ ዘገባው በአብይርስ የሚደመጥ ይሆናል። እንዲሁም ሌሎች ዘገባዎችና ጥንቅሮችን ይዘናል። ሰላም ጤና ስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምናምሽታችኋል። እስከ ምሽቱ አራት ሰዓት ድረስ የሚዘልቀውን መሰናዷችንን ኤደን ገረመው እየመራው አብሬያችሁ እቆያለሁ። ኤልያስ አስማረ ደግሞ ስርጭቱን ከስቱዲዮ በመሆን ይከውንልናል። ጽዮን ግርማ የምሽቱ አርታኢ ናት። እንዲሁም ደግሞ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን እንድትሆኑ እንጋብዛለን።

እስከዛ ድረስ ስርጭቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪ አምሃሪክ የፌስቡክ ገጽ ላይና ድረ ገጽ ላይ እንድትከታተሉን እንጋብዛለን። አሁን ከአለም ዙሪያ ወደ ተሰባሰቡ ዜናዎች እንሻገር። ጤና ስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎቹን ትግራይ ውስጥ ከ1300 በላይ ሰዎች በረሃብ ሞታቸው ተዘገበ።

ኤልኒኞ የተባለው የአየር ንብረት ለውጥ በመጪው ሶስት ወራት ውስጥ ምስራቅ አፍሪቃን ይመታል ሲሉ የግብረሰና ሰናይ ድርጅቶችና የሶማሊያ ባለስልጣናት አስጠነቀቁ። የዩናይትድ ስቴትሱ የመከላከያ ሚኒስትር የሀገራቸውንና የኬንያን የመከላከያ ኃይሎች ትስስር አወደሱ የሚሉት ይገኙባቸዋል። አሁን ወደ ዝርዝሩ

ትግራይ ውስጥ ከ1300 በላይ ሰዎች በረሃብ መሞታቸው ተዘገበ። በትግራይ ለሁለት ዓመታት የዘለቀው ግጭት ካበቃበት ካለፈው የጥቅምት ወር አንስቶ ቁጥራቸው 1329 የሚደርሱ ሰዎች በረሃብ መሞታቸውን አረጋግጠናል ሲሉ በጉዳዩ ላይ ጥናት ያደረጉ ባለሙያዎች አስታወቁ። የአካባቢ ጤና ባለሥልጣናትና የመቀለ ዩኒቨርሲቲ በጋራ ቢያካሄዱት በዚህ ጥናት

ረሃብ በአሁኑ ወቅት በትግራይ ዋነኛው የሞት መንስኤ ሆኗል ነው ያሉት። ጥናት ከተደረገባቸው ውስጥም ከ ስልሳ ስምንት በመቶ በላይ የሚሆኑት ሰዎች በረሃብ ሳቢያ ማለፋቸውን አመልክተዋል። ጥናቱ የጤና ባለሙያዎች ከነሐሴ ዘጠኝ እስከ ነሐሴ ሀያ ሶስት ትግራይ ውስጥ ባሉ ዘጠኝ ወረዳዎችና የአገር ውስጥ ተፈናቃዮች በሚገኙባቸው ሀምሳ ሶስት የመጠለያ ካምፖች ውስጥ ቤት ለቤት በመዘዋወር ያካሄዱት መሆኑም ተገልጧል።

ትግራይ በአጠቃላይ 88 ወረዳዎች ሲኖሯት በክልሉ የሚገኙት የተፈናቃዮች መጠለያ ካምፖች ቁጥር ደግሞ 643 ነው። ጥናቱ የተካሄደው ከዚህ ውስጥ አነስተኛ ቁጥር ባለው ህዝብ ላይ በመሆኑም በክልሉ በረሃብ ሳቢያ ለሞት የታደረገው ህዝብ ቁጥር ከዚህም የላቅ ሊሆን እንደሚችል ተገምተዋል።

ለረሃቡ መጥናት ምክንያት ከሆኑት ነገሮች አንዱ በክልሉ ለሰብአዊ ረድኤት በሚላክ የምግብ እርዳታ ላይ የሚፈጸም ግዙፍ የተቀነባበረ ዘረፋ ባለፈው የመጋቢት ወር ከተደረሰበት በኋላ የዩናይት ስቴትስ መንግስትና የተባበሩት መንግስታት ድርጅት የሚሰጡትን የምግብ እርዳታ ማቋረጣቸውን እየተከተለ ነው። የእርዳታ እህል ስርቆቱ በአገሪቱ የተለያዩ አካባቢዎችም እየተፈጸመ መሆኑ መታወቁን ተከትሎ የምግብ እደላው ካለፈው የሰኔ ወር አንስቶ በብሔራዊ ደረጃ እንዲቋረጥ መደረጉም

ይታወሳል። የኢትዮጵያ መንግስት እገዳው እንዲነሳ የሚሻ ቢሆንም የዩናይት ስቴትስ መንግስትና የተባበሩት መንግስታት ድርጅት በበኩላቸው መንግስት ከምግብ እርዳታ አሰጣጥ ስርዓት ተቆጣጣሪነቱ ውጪ

እንዲሆን ይፈልጋሉ። ይህ በእንዲህ እንዳለ የክልሉ አጥኚዎች ጥናት አድርገው በመዘገቧቸው በሁሉም አይነት መንስኤዎች ለህልፈት የተዳረጉ ሰዎች ቁጥርም ከእርዳታ መቋረጡ በኋላ በከፍተኛ ሁኔታ መጨመሩ ተገልጧል። በመጋቢት ወር 159 የነበረው የሟቾች ቁጥር በሐምሌ ወር በእጥፍ ከፍሎ 305 መድረሱ ተዘግበዋል።

አጠቃላይ ቁጥሩ ስድስት ሚሊዮን እንደሚደርሰው የሚገምተው የትግራይ ህዝብ አምስት ነጥብ አራት ሚሊዮኑ የሰብአዊ እርዳታ ፈላጊ ሲሆን በአገር አቀፍ ደረጃም ከ20 ሚሊዮን በላይ ህዝብ የምግብ እርዳታ ያስፈልገዋል። የዩናይትድ ስቴትሱ የመከላከያ ሚኒስትር የሀገራቸውንና የኬንያን የመከላከያ ኃይሎች ትስስር አወደሱ።

የዩናይት ስቴትስ መከላከያ ሚኒስትር ሎይድ ኦስቲን በዛሬው ዕለት ማንዳቤ ኬንያ በሚገኘው የሲምባ የጦር ካምፕስ ተገኝተው የሁለቱን አገሮች ወታደሮች በጎበኙበት ወቅት በሰጡት አስተያየት በዩናይት ስቴትስና በኬንያ ኃይሎች መካከል ያለውን ግንኙነት ጠንካራ ሲሉ አወድሰውታል።

በጋራ ወታደራዊ ኦፕሬሽን ማድረግ የሚያስችል መግባባት ምሳሌ ናችሁ ያሏቸው ኦስቲን አክለውም አንዳንድ በጣም አስፈላጊ የሆኑ የደህንነት ጉዳዮችን ጨምሮ በመተባበርና በመደጋገፍ በየዕለቱም በጋራ በመስራት ላይ ናቸው ሲሉ የሁለቱን አገሮች ሰራዊት አድንቀዋል። ዩናይት ስቴትስና ኬንያ በምስራቅ አፍሪካ የጸረ ሽብር ጥረቶችን ለማጠናቀርና

ኬንያ ኃይሎች በሄይቲ የሚሰማራውን የጸጥታ አስከባሪ ተልኮ ለመምራት የያዙትን ጥረት ለመደገፍ የሚያስችል የአምስት ዓመት የመከላከያ ስምምነት በትላንትና ዕለት ተፈራርበዋል። ኬንያ በአካባቢውና በዓለም ዙሪያ ያሉ የጸጥታ ችግሮችን ለመቅረፍ ላደረገችው የመሪነት ሚና

ዩናይት ስቴትስ አመስጋይ ናት ያሉት ኦስቲን፣ ሄይቲ ውስጥ በወረበላ ቡድኖች የሚፈጸሙ ጥቃቶችን ለመዋጋት ከዓለም ዙሪያ የተወጣጣውን ህብረ ብሔራዊ የጸጥታ ኃይል ለመምራት ፈቃደኛ በመሆኗም ምስጋና አቅርበዋል።

የባይደን አስተዳደር ለሄይቲ ተልእኮ የሚውል የ100 ሚሊዮን ዶላር የገንዘብ ድጋፍ ለመመደብ ባለፈው ሳምንት ከመንግስታቱ ድርጅት ጠቅላላ ጉባኤ ጎን ለጎን በተካሄደው ውይይት ወቅት ቃል በገባው መሰረት ከዩናይት ስቴትስ ምክር ቤት ጋር በመተባበር ይሰራል ብለዋል። ኦስቲን አያይዘውም ለሄይቲ ለታቀደው ህብረ ብሔራዊ የደህንነት ተልእኮ ሌሎች ሀገሮችም የኬንያን አራያነት እንዲከተሉና ተጨማሪ የሰው ኃይል፣ ቁሳቁስ፣ ስልጠናና እንዲሁም የገንዘብ ድጋፍ እንዲያደርጉ ሲሉ አሳስበዋል።

ኬንያ የሄይቲው ፕሬዚዳንት ጆቭኔል ሞይስ እንደ አውሮፓውያን የዘመን አቆጣጠር በሐምሌ 2021 ከተገደሉ በኋላ ተባብሶ የቀጠለውን የወረበሎች ጥቃት ለመከላከል የሚያግዝ አንድ ሺ አባላት ያሉት የጸጥታ ኃይል ወደ ሄይቲ ለመላክ ቃል ገብታለች። በተባበሩት መንግስታት የጸጥታው ምክር ቤት መጽደቅ የሚጠበቅበት ይህ የጸጥታ አስከባሪ ተልኮ ባለፈው ጥቅምት ወር የሄይቲው ጠቅላይ ሚኒስትር ኤሪል ሄንሪ ያቀረቡትን ጥያቄ ተከትሎ የተወጠነ ነው።

የአየር ንብረት ለውጥ ያስከትለው ኤልኒኞ በመጪው ጥቂት ወራት ውስጥ የምስራቅ አፍሪካን ይመታል ተባለ። ኤልኒኞ የተባለ የአየር ንብረት ለውጥ በመጪው ሶስት ወራት ውስጥ ምስራቅ አፍሪካን ይመታል ሲሉ የግብረሰናይ ድርጅቶችና የሶማሊያ ባለሥልጣናት ናቸው ያስተዋወቁት።

ከመጠን ያለፈ ዝናም በሶማሊያ በኢትዮጵያ ሶማሌ ክልልና በኬንያ እንዲሁም ሌሎች የምስራቅ አፍሪካ አካባቢዎች የጎርፍ አደጋ ሊያስከትል ይችላል ሲሉ በተባበሩት መንግስታት ድርጅት የምግብና እርሻ ፕሮግራም ፋኦ ባለስልጣናት አስጠንቅቀዋል። የኤልኒኞ የአየር ንብረት ለውጥና በአካባቢው የዝናም ወራት ከሆነው ከጥቅምት እስከ ታህሳስ ካለው ጊዜ ጋር መገጣጠሙ በሶማሊያ ብቻ ቁጥሩ አንድ ነጥብ ሁለት ሚሊዮን የሚጠጋ ሕዝብ ሊጎዳ ይችላል የሚል ግምት አሳድረዋል።

ከሁለቱ ትላልቅ ወንዞች ጁባና ሸበሌ አቅራቢያ የሚኖሩ የማኅበረሰብ አባላትም የቅድመ ጥንቃቄ እርምጃዎችን እንዲወስዱና ወደ ከፍታ ቦታዎች እንዲሄዱ ማስጠንቀቂያ ተሰጥቷቸዋል። ሰዎች የኤልኒኞን መምጣት በቁም ነገር ሊያጤኑና ተገቢ እርምጃ ለመውሰድም መንቀሳቀስ መጀመር አለባቸው ሲሉ የድርጅቱ የምስራቅ አፍሪካ ቢሮ ባልደረባ ፓኦሎ ፓሮን አሳስበዋል።

በፍልስጤም የመጀመሪያው የሳውዲ መልእክተኛ ዌስት ባንክን ጎበኙ። የአዲስ የተሾሙት የፍልስጤም አስተዳደር የሳውዲ አምባሳደር በእስራኤል ቁጥጥር ስር የምትገኘውን ዌስት ባንክን ለመጀመሪያ ጊዜ ነው የጎበኙት። ናይፍ አል ሳይዱሪ በዛሬ ዕለት በዌስት ባንክ ያደረጉት ይህ ጉብኝት በሳውዲ አረቢያና በእስራኤል መካከል ያለውን ግንኙነት ለማሻሻል ለተያዘው ውጥን

ብርቱ አጣብቂኝ ተደርጎ የሚታየውን ጉዳይ ለመፍታት አይነተኛ ሙከራ ተደርጎም ታይቷል። የሳውዲ መንግስት ከእስራኤል ጋር ያለውን ግንኙነት ወደ መደበኛ ደረጃ ሊያሸጋግር የሚችለው በፍልስጤማውያን መንግስት ምስረታ ጥያቄ ዙሪያ ሁነኛ መሻሻል ሲኖር ብቻ ነው ብሏል። የፍልስጤሙ የውጭ ጉዳይ ሚኒስቴር መስሪያ ቤት በበኩሉ ባወጣው መግለጫ

አልሱዳይሪ በፍልስጤም ግዛት ለሁለት ቀናት እንደሚቆዩ አመልክቶ ልዩ መልእክተኛው የሁለቱን ሀገሮች ግንኙነት በሚያጠናክሩ ጉዳዮች ላይም ያተኩራሉ ብለዋል። ከፍልስጤማውያኑ ፕሬዚዳንት መሀሙድ አባስና ከሌሎች የፍልስጤም ከፍተኛ ባለስልጣናት ጋርም ተገናኝተው ለመነጋገር ማቀዳቸው ተዘግበዋል። በመጨረሻም በአዘርባጃኗ ተገንጣይ ግዛት ናጎርኖ ካራባክ በደረሰ ፍንዳታ ሀያ ሰዎች ተገደሉ።

ከአዘርባይጃን የተገነጠለችውን ግዛት የሚመሩት ባለስልጣናት እንደተናገሩት በአንድ የነዳጅ ማከማቻ መጋዘን ላይ በደረሰውና አካባቢውን ባናወጠው በዚህ ፍንዳታ እስካሁን ሀያ ሰዎች መሞታቸው መረጋገጡንና በሺዎች የሚቆጠሩም ወደ አርሜኒያ መሸሻቸው ተገልጠዋል። ፍንዳታው የደረሰው ከአርሜኒያውያኑ ዘንድ

ስቴፓናከርት በሚል መጠሪያ የምትታወቀውና አዘርባጃኑ በበኩላቸው ካንኬንዲ በሚሏት የግዛቲቱ ዋና ከተማ ትላንት ማምሻው ላይ ነው። በፍንዳታው የቆሰሉ 290 ሰዎች ሆስፒታል መግባታቸውንም ባለስልጣናቱ ጨምረው ገልጠዋል። አዘርባጃን አካባቢውን ለመቆጣጠር ዘመቻ ከጀመረችበት ጊዜ አንስቶ ቁጥራቸው ከ13000 የሚበልጡ ሰዎች ከናጎርኖ ካራባኩ ሸሽተው መምጣታቸውን አርሜኒያ በዛሬው ዕለት አስታውቃለች።

ግዛቲቱ ሙሉ በሙሉ አዘርባጃን ውስጥ የምትገኝ ብትሆንም አዘርባጃን እንደ አውሮፓውያን ዘመን አቆጣጠር በ2020 ዓ ም ባካሄደችው ጦርነት የግዛቲቱን ከፊል መልሳ እስክትቆጣጠር ድረስ ከ1994 ዓ ም አንስቶ የአርሜንያ ተወላጅ በሆኑ የጎሳ አባላት ቁጥጥር ስር የቆየች ናት። አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።

አሉላ ከበደን ከዓለም ዙሪያ ለተሰባሰቡ ዜናዎች አመሰግናለሁ። በመከታተል ላይ የምትገኙት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁ የማክሰኞ ምሽት መሰናዷችንን ነው። አብራችሁም ስለሆናችሁ እጅግ አብዝተን እናመሰግናለን። የደንገረመው መሰናዶን በመምራት ኤልያስ አስማረ፣ በቅንብሩ ጽዮን ግርማ፣ በምሽቱ ዋና አዘጋጅነት ከመላው የአሜሪካ ድምጽ ዘጋቢዎች እንዲሁም የስቱዲዮ ባለሙያዎችና የምስልና

ዲጂታል ባለሙያዎች ጋር በመሆን አብረናችሁ የምንቆይ ይሆናል። ወደ ሁለተኛው ዙር መሰናዶ ወደ አብይ ርዕስ መሰናዷችን ከመሻገራችን በፊት ከኢትዮጵያ የቡና የውጭ ንግድ ገቢ እምብዛም ተጠቃሚ እንዳልሆኑ የቡና አርሶ አደሮች ተናገሩ። ጥሩ ገበያ ካላገኘን እንቸገራለን። ለሚከተለው አመት አምና ላይ ጥሩ ነበር ውጤቱ ግን አሁን ዘንድሮ ላይ የተሻለ አይደለም። ያልተሻለው በምንድን ነው? መንግሥት ሊደጉመን የሚገባ አርሶ አደር ከመሆናችን አንጻር

እዚህ ወደ አዲስ አበባ ስንልክ የመጋዘን ክራ አለ። ወፍጮ ለምን በግለሰብ ወፍጮ ነው የምናሳቸው? መአት ነገሮች ወጪ ስለሚበዛ አርሶ አደሩ ከዚህ ወጥቶ ወደ ውጤታማ ለመሆን አልበቃም ማለት ነው። በጌዲዮ ዞን ዲላ ዙሪያ ነዋሪ የሆኑ የቡና አርሶ አደር አቶ ዳንኤል ሼቴቶን ነው የሰማችሁት። በሁለተኛው ምዕራፍ የምንመለስበት ይሆናል። አሁን ለምሽት ወደ ያዝ ነው አብይ ዘገባ እንሻገር።

የኦሞ ወንዝ ሙላት የዳሰነች ወረዳ አርብቶ አደሮችን አፈናቅሏል። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ዳሰነች ወረዳ የኦሞ ወንዝ ሞልቶና አቅጣጫውን ስቶ በመውጣቱ የአካባቢውን አርብቶ አደሮችን እንዳፈናቀለ የዞኑ አስተዳደር ገልጿል። የዞኑ ምክትል አስተዳዳሪና የፍትህ መምሪያ ኃላፊ አቶ ተመስገን ጋርሾ ለአሜሪካ ድምጽ እንደ ገለጹት በጎርፉ ምክንያት ቀደም ብለው ከተፈናቀሉት ከ ስልሳ ሺ በላይ አርብቶ አደሮች በተጨማሪም በተመሳሳይ ቁጥር የሚገመቱ አርብቶ

ሀይሎች በስጋት ውስጥ ይገኛሉ፣ ሲሉ አስታውቋል። ዮናታን ዘብዴዎስ ዝርዝር ዘገባ አለው። ላለፉት አምስት ዓመታት ጎርፍ ደጋግሞ ያጠቃት የደቡብ ኦሞ ዞን ዳሰነች ወረዳ አሁንም የኦሞ ወንዝ ሞልቶና ከአቅጣጫ ወጥቶ በመፍሰሱ የአካባቢው አርብቶ አደሮች ተፈናቅለው በቅርብ ርቀት ላይ በሚገኝ መጠለያ ጣቢያ እንደሰፈሩ የዞኑ ምክትል አስተዳዳሪና የፍትህ መምሪያ ኃላፊ አቶ ተመስገን ጋርሾ ለአሜሪካ ድምፅ ገልጿል። ሳሁ ተፈናቅሎ ነው ያለው። አይዲፒ ሰንተር ላይ ነው። አስራ አንድ አይዲፒ ያለን

ስለስለስ ላይ አስራ አንድ አይቪፒ ላይ ተጠል ነው ያሉት። ከዚህ ቀደም የተፈናቀሉት አሁን ደግሞ ምን ያክሉ እየወጣ ነው የሚለው ነገር ደግሞ የሚያጠናት ቴክኒክ ኮሚቴ

ትናንትና ተሰማርቷል። ያው በጀልባ እንቅስቃሴ አድርገው አልተመለሱም። እስካሁን ሁለት ሶስት ቀን ሊወስድ ይችላል። ለቴክኒክ ኮሚቴ ያለው ነገር አጣርቶ ከሰብል አንጻር ምን ያክል ጉዳት ደረሰ፣ ከዝቁች መሬት አንጻር ምን ያክል ጉዳት የደረሰ ነው በቀጣይስ ምን ያክል ይደርስ ይችላል ጉዳት፣ የወንዙ ስብሰት በዚህ ደረጃ የሚቀጥል ከሆነ ምን ያክል ጉዳት ሊደርስ ይችላል የሚለው ነገር ትንበያን ጭምር ሊሰሩ ሄደዋል ባለሙያዎች።

በወንዙ ሙላት ከተፈናቀሉት በተጨማሪም ተመሳሳይ ቁጥር ያላቸው አርብቶ አደሮች በስጋት ውስጥ እንደሚገኙ አቶ ተመዝገን ግምታቸውን አስቀምጠዋል። ከስልሳ ሁለት ሺህ ሰባት መቶ ዘጠና ውጭ ወደ ስልሳ ሺህ አካባቢ የብረተሰብ ክፍሎች አሁንም አደጋ ውስጥ ነው ያሉት። እኛ ሪል ባለን የህዝብ ቁጥር መረጃ ከስልሳ ሺህ በላይ የብርተሰብ ክፍሎች አሁንም ስጋት ላይ ነው ያሉት። በጎርፍ አደጋው የአርብቶ አደሮቹ አዝርት ከጥቅም ውጭ እንደሆነና የግጦሽ መሬቱም በውሃ እንደተዋጠ ኃላፊው ገልጿል።

በዚህም ከአንድ ነጥብ ሁለት ሚሊዮን በላይ የሚሆኑ የቀንድ ከብቶች ለተጽዕኖ እንደተጋለጡም ገልጿል። አደጋውን ለማስቀረት በእቅድ የተያዘው የመከላከል ሥራ ተሰርቶ ቢሆን ኖሮ ጎርፉ ያን ያህል ስጋት ላይሆን ይችል እንደነበር ኃላፊው አስገንዝቧል። አሁን የነሱ ስራዎች መጓተት ነው። አሁን ለዚህ ችግርም ቀድሮ ለዚህ ችግር እንዲጋለጥ ያደረገው ይሄ ምንድን ነው? የውሃውን ሰላሳ አምስት እስከ አርባ ፐርሰንት ያለውን ውሃ ዳይቨርት አድርጎ የመሰል ስራ የተሰራ

የሚሰራ ስራ ነበር። በመቶ አስራ ዘጠኝ ሚሊዮን ብር ነበር የሚሰራው። መሀል ላይ ግን በምን ጥረት በገንዘብ ይሁን የኮንትራክተር አቅም ማለት ሊሆን ይችላል አናውቅም፣ ብቻ ሪል የሆነ መረጃ የለንም። ያ ስራ ተቋርጧል። ያ ስራ ባይቋረጥ ኖሮ አሁን ወንዙ ሙላት አይከሰትም ነበር። በአካባቢ የሚሰሩት አንድ የጤና ባለሙያም ጉዳቱ ከፍተኛ መሆኑን ገልጸው ከፍተኛ የሆነም የጤና እክልና ተዛማጅ በሽታዎችን ሊያስከትል እንደሚችልም ተናግሯል።

ታምራት አሰፋ ይባላል። አሁን ባለበት ሁኔታ አካባቢ የምለው በተለይ ከጤና ጣቢያ ክላስተር ላይ ከጤና ጣቢያ ሙሉ በሙሉ በመዋጡ ከዛ ያለውን

ጤና ኬላ የሚሰለኝ ወደሚባል ጤና ኬላው ወስደን ነው እንትን ስናደርግ ነበር። ነው አሁን ባለው ሁኔታ ላይ ወደ ልበሙቀት ጤና ጣቢያ መግቢያ መንገድ ሙሉ በሙሉ የዘጋበት ሁኔታ ነው ያለው። ከዛ ባሻገር እንደገና ደግሞ በእኛ በኩልም እንደ ጤና በሚመለከታቸው ግብረሰናይ ድርጅቶች ጋር የቅድመ ዝግጅት ስራዎችን የሰራን ነው ያለ ነው። ያ ምንድን ነው ምናልባት ወባ ሊያስነሳ ይችላል፣ ሌሎች ተላላፊ በሽታዎችም እንደ ኮሌራ፣ ሌሎች ችግሮችንም ሊያስነሳ ይችላል በሚል ተገዝቅ ቅድመ ዝግጅት በማ

ለማድረግ በተለይ ግባትና ሌሎች መድኃኒቶች አቅርቦት ላይም ትኩረት ሰጥተን የሰራና ሁኔታ የኦሞ ወንዝ ላለፉት አራት ዓመታት እየሞላ ጉዳት ሲያደርስ ቆየው ከግንቦት እስከ ነሐሴ ድረስ ባሉ ወራት የነበረ ቢሆንም ዘንድሮ ያለ ወቅቱ በወርሃ መስከረም ሞልቶ ያልተጠበቀ ጉዳት እያደረሰ እንደሆነም የዞኑ ምክትል አስተዳዳሪ አመላክተዋል። በአሁኑ ወቅትም በከፍተኛ መጠን እየጨመረ ያለው የወንዙ ሙላት የሚያደርሰው ጉዳት አሳሳቢ የሆነ በመምጣቱ የፌደራል መንግስትን ድጋፍ ጠይቀዋል።

ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም ላለፉት አምስት ዓመት

በመከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁን የማክሰኞ ምሽት መስከረም 15 2016 ዓ ምት መሰናዷችን ነው። ኤደን ገረመው መሰናዶን እየመራው ኤልያስ አስማረቢያ ቅንብሩ ሲኦን ግርማ በአርቶቱ እንዲሁም ደግሞ ግርማ ደገፋና ሲሳይ አሸናፊ በምስልና ድምጽ ቅንብሩ አባዮ ገበያው በዌብና ማህበራዊ ድረገጽ ፕሮዲሰራችን ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። የሰማችሁት የእለቱን አብይ ርዕስ ነበረ።

ትንታኔ መጽሔት ይቀጥላል።

የጎንደር ከተማ ከግጭት ወደ ወትሮ እንቅስቃሴዋ እየተመለሰች ነው። በግጭት ውስጥ የሰነበተችው የጎንደር ከተማ ተዘግተው የነበሩ ሱቆች እንደተከፈቱና የባጃጅ ትራንስፖርት አገልግሎትም በከፊል እንደተጀመረ ነዋሪዎች ገለጹ። በሌላ በኩል ነገና ከነገ በስቲያ በኢትዮጵያ የሚከበሩ በዓላትን በአስቸኳይ ጊዜ አዋጅ ስር የሚገኘው የአማራ ክልል ሕዝብም የየሃይማኖቶቹ ስርዓታት በሚፈቅዱት መሰረት እንዲያከብር የአስቸኳይ ጊዜ አዋጅ መምሪያ እዝ ትላንት ባወጣው መግለጫ አስታውቋል

ዙሪያ አስቴር ምስጋናው ዘገባ አላት። በአማራ ክልል ትልቁ ሁለተኛ ከተማ በሆነው በጎንደር በመንግስት የጸጥታ ኃይሎችና በፋኖ ታጣቂ ቡድን መካከል የተካሄደውን ግጭት ተከትሎ ተዘግተው የነበሩ የንግድ ድርጅቶችና የመንግስት መስሪያ ቤቶች ዛሬ ማክሰኞ

በከፊል ተከፍተው እንደዋሉ ነዋሪዎቹ ተናገሩ። በጎንደር ከተማ የሚገኙ ሁለት ነዋሪዎችን ስለ ከተማው ዕለታዊ ሁኔታ በስልክ ያነጋገርናቸው ሲሆን ለደህንነታቸው ስለሚሰጉ ስማቸው እንዳይጠቀስ ጠይቀዋል። ከሞላ ጎደል ያው በከፊል አንጻራዊ ሰላም ንማለው ከአሁን በፊት ሰላማዊ በሆነበት ወቅት የሚንቀሳቀሰው የተሽከርካሪ መጠን የሰው መጠን እና አሁን

ከእሁድ በኋላ ያለው እንትን በተወሰነ መልኩ ቀንሷል። የሰው እንቅስቃሴ የሰው ተሽከርካሪ ስጥሰትም ቀንሷል። ግን በአብዛኛው ባጃጅ ነው የሚሰራ። ባለ አራት እግር ተሽከርካሪ ውስን ናቸው። ታክሲዎች ውስን ናቸው። ሱቆች ተከፍተው ዋቻ አልፋልፎ ያልተከፈቱ ቢኖሩም አልፋልፎ ደግሞ የተከፈቱ አለ

በሁሉም በስቋ መነጀር ነገር በትራንስፖርት ነገር ከእንትኑ የተሻለ ነው። ዛሬ አልፎ አልፎ የለም። በዚህ በብሎክ ውስጥ የተሳቱ ምናምኖች በፍርሀት ተወጥረው እነሱ ነው ያንም በልመና ከፍቱ ናቸው። ትራንስፖርት በቃ ሶስት እግሩ ብቻ ነው ያሉ ሌላ የለም። ሶስት እግርም እንዲሁም አልፎ አልፎ ነው ያሉ። የአስቸኳይ ጊዜ አዋጅ ወታደራዊ ማዘዣ ከትናንት በስቲያ በሰጠው መግለጫ የጠላት ኃይል ሲል የጠራው አካል

ባለፈው ሳምንት ቅዳሜ ከሌሊቱ አስር ሰዓት በአንድ የከተማይቱ ፖሊስ ጣቢያ ላይ ጥቃት እንደሰነዘረ አስታውቋል። በዚህም ከሀምሳ በላይ የሚሆኑ የታጣቂ ቡድኑ አባላት እንደተገደሉ ቀሪዎቹ ደግሞ በመንግስት የጸጥታ ኃይሎች በተወሰደባቸው እርምጃ ከተማይቱን ጥለው እንደወጡ ወታደራዊ ማዘዣው መግለጹ

ይታወሳል። ይህ ማዘዣው ትናንት ባወጣው አዲስ መግለጫ ደግሞ ነገ መስከረም 16 እና ከነገ በስቲያ መስከረም 17 ቀናት የሚከበሩትን የመስቀል ደመራና

የመውሊድ ሃይማኖታዊ በዓላት የየእምነቱ ተከታዮች በአደባባይ ተሰባስበው ማክበር እንደሚችሉ አስታውቋል። የህዝብ የአደባባይ ስብሰባዎች በአስቸኳይ ጊዜ አዋጁ እንደተከለከሉ ያስታወሰው የእዙ መግለጫ ይህም ጽንፈኛና ዘራፊ ሲል የጠራቸው ኃይሎች በህዝብ ላይ የሚያደርሱትን ጉዳት ለመቀነስ ታስቦ እንደሆነ

አስገንዝቧል። በተጠቀሱት ሁለት ቀናት የሚደረጉት የህዝብ መሰባሰቦች ለሃይማኖታዊ ስነስርዓት ብቻ እንደሚውሉና የበዓላቱ ክንውኖች ተጀምረው እስኪጠናቀቁ ብቻ እንዲቆይ መፍቀዱን አሳስቧል። ባለፈው ሳምንት መጨረሻ ግጭት ዳግም ተቀስቅሶበት የነበረው የጎንደር ከተማ ነዋሪዎች የአስቸኳይ ጊዜ አዋጅ ወታደራዊ ማዘዣው በፈቀደው መሰረት እንደወትረው አደባባይ ለወጣው ሃይማኖታዊ በዓላቱን ያከብሩት እንደሆን ጠይቀናቸዋል።

እኔ ወጥቼ ማክበር አልፈልግም። ምክንያቱም እንግዲህ በሰፈር አከብረዋለሁ እንጂ አደባባይ ነው የወጥቼ ማክበር አልፍ። ምክንያቱም ግልጽ እየታየ በሰጣጣው ወይም ደግሞ ግልጽ በሆነ መንገድ ሰው እየተመታየ ተጨፈጨፈ ስለሆነ አደባባይ ወጦ ባህል አከብራለሁ ማለት በይፋ ጨፍጭፍ ምግብ እንደመውጣት ስለሚቆጠር በኩል በሰፈር ላከብረው እችላለሁ፣ ላከብር እችላለሁ በአሉ

ነገር ግን አደባባይ ላይ ያለ መንግስት ፈቅጃለሁ፣ አደባባይ ላይ ክልክላ ነበረ፣ ክልከላውን አንስቻለሁ እያለ ነው። በዚህ መንግስት ማመን ስለማልችል ወጥቼ ማክበር አልችልም ማለት ነው። መንግስት በጠቅሉ እየሰራው ያለ የጸጥታ ኃይሉ ለባለስልጣን እንጂ ለሀገር ለሕዝብ ላልሆነ ምንም ይሁን ምንም መስቀሉ እንዲያከብር ይችላል። ማህበረሰቡ ለምን በጎን እየተከፋሽ ቢሆን

ክብራችን ስለሆነ በጎን እያለቀሰ ጊዜ ነው ያከብራል። ክብሩን ድባቡ እንደዛም በአስበስ ትሽር ክብሩ እንትን ድባቡ ላይ ሊያደርግ ይችላል እያስባለሁ። ሌላው የጎንደር ከተማ ነዋሪና የእስልምና እምነት ተከታይ አስተያየት ሰጭው መውሊድን እንዴት ታከብራላችሁ በሚል ላቀረብንለት ጥያቄ ሲመልስ፣ ያው ነገ እሰበሰባለሁ ብያለሁኝ። ማለት እንግዲህ ነገ የሆነውን የምናውቀው ነገር የለም ዛሬ ግን ድባቡ ሰሞኑን አሁን

ገንዘብ በደንብ ተዋጧል ዞሮ ዞሮ በቃ በአመት አንድ ጊዜ ለሚቀንሱ ለዛ ግብዣ ነው የሚዘጋጀው የስለት ቀን ነው ያንን ዝግጅቱ በጣም ተከውኖ ሆኗል

ያው ነገ ይከብራል። በል ጠብቃለች በነበረው ድባብ ግን ደስ አይልም። በቃ በዓሉ የአመትሽ የሚያጠላው እንጂ ምንም በፕሮግራሙ ላይ ችግር የለበት። የአማራ ክልል በተለያዩ ጊዜያት በተፈጠሩና እየተስፋፉ በሚታዩ ግጭቶች ሳቢያ እስከ ስድስት ወራት ሊቆይ በሚችል የአስቸኳይ ጊዜ አዋጅ ስር እንደሚገኝ ይታወቃል። ለአሜሪካ ድምጽ አስቴር ምስጋናው።

በትግራይ ክልል በጦርነት ህይወታቸው ያለፉ የቀድሞ ተዋጊዎች ቤተሰቦች መርዶ እየተቀመጡ ነው። በትግራይ ክልል በሰሜን ኢትዮጵያ ጦርነት ህይወታቸው ላለፉት የትግራይ ተዋጊዎች ኃይል አባላት ቤተሰቦቻቸው በራሳቸው መንገድ ስለመሞታቸው እያጣሩ በብዛት ሀዘን እየተቀመጡ እንደሚገኝ ተገልጿል። አስተያየታቸውን ለአሜሪካ ድምፅ የሰጡ ሀዘንተኞች መንግስት ህይወታቸው ላለፉ የቀድሞ ተዋጊ አባላት ቤተሰቦች በይፋ መርዶ እንዲነግርም

ተስፋ አጽንኦት ጠይቋል። የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ህይወታቸው ያለፉ ተዋጊዎች መርዶ በቅርቡ ለቤተሰቦቻቸው በክብርና በይፋ እንደሚነገር ባለፈው ሳምንት አስታውቀው ነበር። በዚህ ዙሪያ የተጠናቀረውን ዘገባ ሙልጌታ ጽሀ እንደሚከተሉ ያቀርበዋል።

ደቡብ አፍሪካ ፕሪቶሪያ ላይ ጥቅምት 23 ቀን 2015 ዓ ምት በኢትዮጵያ መንግስትና በህወሀት መካከል በተደረሰ ግጭትን በዘላቂነት የማቆም የሰላም ስምምነት በተቋጨው የሁለቱ ዓመት የሰሜን ኢትዮጵያ ጦርነት የተሳተፉና ህይወታቸው ያለፈ ተዋጊ አባላት መርዶ እስካሁን በክልሉ መንግስት በይፋ አልተነገረም። ሆኖም የቤተሰብ አባላቱ የክልሉን መንግስት ሳይጠብቁ የቅርብ ሰዎቻቸውን ህይወት ማለፍ በራሳቸው መንገድ እያጣሩ ሀዘን በመቀመጥ

ሰንሰለት ላይ እንደሚገኙ በማህበራዊ ብዙሀን መገናኛዎች ላይ አነጋጋሪ ሆኖ ሰንብቷል። በእርግጥም በመቀለም ሆነ በሌሎች የክልሉ ከተሞች የውዶቻቸውን መርዶ ያስተሳሰራቸው የአንድ መንደር ነዋሪዎች ሀዘናቸው በጋራ እየተወጡ ይገኛሉ። በክልሉ ምስራቃዊ ዞን ፍሮይን ከተማ ወንድሙን ተረድቶ ሀዘን ተቀምጦ ያገኘሁት ሀፍቱ ገብረ ጻድቅ ወንድሙ ከሁለት ዓመት በፊት በውጊያ መሀል ህይወቱ እንዳለፈ

ቀደም ሲል ከአውደ ውጊያ ጓዶቹ እንደሰማ ገልጿል። ሆኖም መንግስት በይፋ እስኪገልጽላቸው ዜና ህልፈቱን ከእናቱ ደብቆ እንደቆየ ለአሜሪካ ድምፅ ተናግሯል። ብመንግስት ክርዳዩ ሽካዚ አቅል ጌረ ጸኒሐ ነይረ ማለት እስካሁን በትዕግስት የጠበቅኩት መርዶው በመንግስት ይነገራል ብዬ ነው። ጊዜያዊ አስተዳደሩ ይሁን ከዚያ በፊት የነበረው መንግስት ህይወታቸው ያለፈ ተዋጊ አባላትን መርዶ በቶሎ ለመንገር አልቻለም። በዚህም ህዝቡ ልጆቹን ማፈላለግ ጀምሯል።

በብዙ ቦታዎች እየተንከራተተ ስለ ልጆቹ እያጠያየቀ ነው። በዚህ ከተማም ስለመክፈላቸው መክፈላቸው ባላይም ጉቦ እየሰጡ ቁርጣችንን አወቅን የሚሉ ሰዎች ይናገሩ ጀመር። በየእዝኑ ቤት እየሄዱ የሚያለቅሱ ቁርጣቸውን ያላወቁ እናቶች መርዶ ስለተቀመጠው ሰው ሳይሆን ስለራሳቸው ልጆች ነው የሚያለቅሱት። ይህ ሁኔታ እየበዛ ሲመጣ እኔ አስቀድሜ ሰምቼ ስለነበረ

ለእናቴ የወንድሜን መስዋዕት ነገርኳት። አሁን ስለ ወንድሙ ሞት መርዶ የተቀመጠው ሀፍቱ የክልሉ መንግስት፣ ህይወታቸው ያለፈ የቀድሞ ተዋጊዎችን መርዶ ለቤተሰቦቻቸው በአስቸኳይ እያሳወቀ እፎይታ እንዲሰጣቸው ህብረተሰቡ በጥብቅ እንደሚሻ ገልጿል። ቁርጣቸውን ያላወቁ እናቶች በየለቅሶ ቤቶች እየዞሩ ስለ ልጆቻቸው መጥፋት እያለቀሱ ይውላሉ። በዚህም ጤናቸው ታውኮ የታመሙ አሉ።

አሁን ያሉት አመራሮች ስለ ራሳቸው እንጂ ስለተሰዉት ጓዶች ወይም ስለ ትግራይ መሬት የሚያስቡ አይመስለኝም። በመቀለ ከተማ ሐድነት ክፍለ ከተማ በውጊያ ህይወቱ ስላለፈው ልጃቸው መርዶ የተቀመጡ ወላጅ አባት በበኩላቸው የልጃቸውን ማለፍ ከጓዶቹ እንደሰሙ ገልጸዋል። ወላጆች እስካሁን መድረሻቸው ስላላወቋቸው ልጆቻቸውን ህልውና ማወቅ ይፈልጋሉ ያሉት ሐዘንተኛው መንግስት እስካሁን መዘግየት እንዳልነበረበት ወቅሰዋል።

ባሉበት የሀዘን ሁኔታና ስሜት ምክንያት ስማቸው እንዲገለጽም ሆነ ድምጻቸው እንዲቀረጽ ያልፈለጉት እኚህ አባት በጦርነት መሞትና መማረክ የነበረና ያለ እውነታ እንደሆነና የተሰዉ ተዋጊዎች መርዶ በክብር ለቤተሰብ አባላት መገለጽ እንዳለበት በአጽንኦት ጠይቀዋል። የምርኮኞች ልውውጥም በይፋ መካሄድ እንዳለበት አመልክተዋል። በሁለት ዓመቱ ጦርነት ህይወታቸው ያለፉ ተዋጊዎች መርዶ በቅርቡ ለቤተሰቦቻቸው በክብር እንደሚነገር የቀድሞ የትግራይ ተዋጊ አካል

የጉዳተኞች አገልግሎት ማዕከል ባለፈው ሳምንት በተመረቀበት ወቅት የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ማስታወቃቸው ይታወሳል። በዕለቱ አቶ ጌታቸው ይህን ይበሉ እንጂ በጦርነቱ ህይወታቸው ያለፉትን የቀድሞ ተዋጊዎች ትክክለኛ አሃዝ ምን ያህል እንደሆነ አልጠቀሱም። ባለፈው ሳምንት ቅዳሜ ከመቀለ ወደ አድግራት ጉዞ ባደረግኩበት ወቅት በተለያዩ አካባቢዎች የሀዘን መርዶ እየተነገረ እንደሆነ ተመልክቻለሁ። የሀዘን ልብስ የለበሱ በርካታ ሰዎች፣ የተተከሉ የሀዘን ድንኳኖችና

የፍትሐት ስነ ስርዓት የሚፈጽሙና ለቀስተኞች የሚያጽናኑ ካህናት በብዛት ማየት ችያለሁ። በባነር ታትሞ በየጎዳናው የተሰቀለ ህይወታቸው ያለፈ ተዋጊዎች ምስልና የክልሉ ባንዲራም በየመንገዱ ሲውለበለብ ታዝቤያለሁ።

የህዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴ ትናንት መስከረም 14 ቀን 2016 ዓ ም ባወጣው መግለጫ ለሰማዕታት ቤተሰብ የልጆቻችሁ መስዋዕት በይፋ ይነገራል፣ ድጋፍም ይደረግላቸዋል ብሏል። ፓርቲው ለአንድ ሳምንት ያህል ያካሄደው ስብሰባ አስመልክቶ ባወጣው በዚሁ መግለጫ የፕሪቶሪያውን የሰላም ስምምነት ተከትሎ ህዝቡ ከጥይት ድምፅ ርቆ አንጻራዊ ሰላም እንዳገኘና የተለያዩ መሰረታዊ አገልግሎቶች ተጠቃሚ መሆን እንደጀመረ ጠቅሷል። ግጭት በዘላቂነት የማ

የማቆም የሰላም ስምምነት አካል የሆነው ፖለቲካዊ ውይይትም በአስቸኳይና በተጠናከረ መልኩ እንዲጀመር ጠይቋል የሰላም ስምምነቱ በሙሉ መንፈሱና ቃሉ በስራ እንዳልተተገበረ የተቸው ህወሀት የትግራይ ህዝብ በልዩ ልዩ ቦታዎች ላይ ተበትኗል ገሚሱ በስደት ገሚሱ በተፈናቃዮች ማዕከል ሌላው ደግሞ በወራሪዎች ስርና

በጊዜያዊ አስተዳደር ውስጥ ይገኛል ብለዋል። ስምምነቱ በምልአት ሊተገበር እንደሚገባም አሳስበዋል። በቅርቡ በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን የባለሙያዎች ቡድን የሰሜን ኢትዮጵያውን ጦርነት ተከትሎ የተፈጸመውን የሰብአዊ መብቶች ጥሰት አስመልክቶ ያወጣውን ሪፖርት እንደሚደግፍ የገለጸው ህወሀት የህግ ተጠያቂነት እንዲረጋገጥና ለዚህም የባለሙያዎቹ የስራ ጊዜ እንዲራዘም ጠይቋል። ለአሜሪካ ድምጽ ሙልጌታ ጽባህም መቀለም።

በናይጄሪያ የተጠለፉ ተማሪዎችን ለማስለቀቅ ፕሬዝዳንቱ ትዕዛዝ አስተላለፉ። በናይጄሪያ ባለፈው ሳምንት አርብ ዕለት ቁጥራቸው በሉ

ያልታወቁ ሴት ተማሪዎች በታጣቂዎች መታገታቸውን ተከትሎ የጸጥታ ኃይሎች ተማሪዎቹን እንዲታደጉ የሀገሪቱ ፕሬዝዳንት ትዕዛዝ አስተላልፈዋል። ባለፈው ሳምንት አርብ ሽፍቶች በሰሜን ምዕራብ በሚገኘው የጉሳኡ ፌዴራል ዩኒቨርሲቲ የተማሪዎች መኖሪያ ላይ ወረራ አካሂደው ነበር። ፖሊስ የተወሰኑ ታጋቾችን እንዳስለቀቀም ይገልጻል። በሰሜን ናይጄሪያ በትምህርት ቤቶች ላይ ያነጣጠረ ጥቃት ሲሰነዘር ቆይቷል። የቲሞቲ ኦቪዙን ቲሞቲ

ኦቢዙ ከአቡጃ ያደረሰንም ዘገባ እንግድ ወልዴ እንደሚከተል ያቀርበዋል። ፕሬዚደንት ቦላ ቲኑቡ ቀሪ የጉሳኡ ፌዴራል ዩኒቨርሲቲ ታጋች ተማሪዎችን እንዲያስለቅቁ ለጸጥታ ተቋማት ትዕዛዝ ማስተላለፋቸውን ጽህፈት ቤታቸው ባለፈው እሁድ አስታውቋል። ቲኑቡ እገታውን አውግዘው እንዲህ አይነት የጭካኔ ተግባር በንጹሐን ላይ ለመፈጸም ምንም ሞራላዊ ምክንያት የለም ብለዋል። ቲኑቡ በተጨማሪም ሁሉም ሴት ተማሪዎችን እንደሚታደጉ ለወላጆቻቸው ቃል ገብተዋል።

ጠላፊዎችም የእጃቸውን እንደሚያገኙ ዝተዋል። የዛምፋራ ግዛት የፖሊስ ቃል አቀባይ ለቮዬ ትናንት በስልክ እንደተናገሩት የጸጥታ ተቋማት የፕሬዚደንቱን ጥሪ ተግባራዊ ያደርጋሉ። ናው ኦን ግራውንድ ዌ አር አብል ቱ ሬስኪው ሰቨን ኦፍ ዴም አሁን ሰባት የሚሆኑትን ታድገናል። ሌሎችንም ለማዳን ጥረት በመካሄድ ላይ ነው። የጸጥታ ኃይላችን በሁሉም ቦታ ተሰማርቷል። መረጋጋት ሰፍኗል። ተማሪዎች በትምህርት ገበታቸው ላይ ይገኛሉ።

ወደፊት እንዲህ አይነት ነገር እንዳይከሰት ሁሉም ጥንቃቄ ያደርጋል። የአይን ምስክሮች እንዳሉት በርካታ ታጣቂዎች በሞተር ብስክሌት ላይ በመሆን ሴት ተማሪዎች የሚኖሩባቸውን ሶስት ሕንፃዎች ወርረው በደርዘን የሚቆጠሩ ተማሪዎችን ወስደዋል። ባለፉት ሦስት ዓመታት በአካባቢው ተመሳሳይ ጥቃቶች ሲፈጸሙ ቆይተዋል። ከሰባት ዓመታት በፊት በቦኮ ሃራም 217 ተማሪዎች መታገታቸውን ተከትሎ እንደተከፈተው አይነት የኢንተርኔት ዘመቻ ባለፈው አርብ ተወስደው ለታገቱ ተማሪዎችም ዘመቻ በመደረግ ላይ ነው።

ፖሊስ እና የዩኒቨርሲቲው ባለሥልጣናት የታገቱትን ተማሪዎች ቁጥር በትክክል ለማወቅ ገና የሰሩ መሆናቸውን እና ሰባት ተማሪዎች ግን ተለቀው ከቤተሰቦቻቸው ጋር እንደተገናኙ ተናግረዋል። አባ አቢዮስ ሮኒ የተባሉ የማኅበራዊ ሚዲያ አንቂ ቀድሞ ትዊተር አሁን ኤክስ ተብሎ በሚጠራው መድረክ ላይ ዘመቻ ከሚያደርጉት አንዱ ሲሆኑ የመንግሥት አካላት ቀድመው እርምጃ ባለመውሰዳቸው ይወቅሳሉ። የመጀመሪያ ተጠያቂው መንግሥት ነው

በሪፖርቶች ላይ እንዳየሁት ወደ አምሳ የሚሆኑ ሞተር ብስክሌቶች ላይ ሆኖ ነው የመጡት። የመንግሥት ጸጥታ ኃይሎች አምሳ ሞተር ብስክሌቶች ሲንቀሳቀሱ ማየትና ተማሪዎች ከመወስዳቸው በፊት ማስቆም ነበረባቸው። ለምን ያንን እንዳላደረጉ አናውቅም። የቤዛ ክፍያ ለማግኘት ተማሪዎችንም ሆነ ሌሎችን መጥለፍ በናይጄሪያ የተለመደ ነው። ይህን ችግር ለመቅረፍ እንደሚሰሩ ፕሬዚደንት ቲኑቡ በምርጫ ዘመቻ ወቅት ቃል ገብተው ነበር። ከጠለፋው በተጨማሪም ቲኑቡ ከፍተኛ የኢኮኖሚ ቀውስ ችግሮች ከፊታቸው ተደቅነዋል።

በፖሊሲ ለውጥ ኢኮኖሚውን ለማሻሻል ጥረት ሲያደርጉ ሰንብተዋል። ናይጄሪያ በተጨማሪም በሰሜን ምስራቅ ከእስላማዊ ነውጠኞች ጋር በማያባራ ጦርነት ውስጥ ትገኛለች። በደቡብ ምስራቅ ደግሞ ተገንጣዮች እረፍት ነስተዋታል። የጸጥታ ክፍተት ለተደጋጋሚ ጥቃት ተጋላጭ እንዳደረገ የሰብአዊ መብት ድርጅቱ አምነስቲ ኢንተርናሽናል ገልጾ

ባለሥልጣናት ድርጊቱን እንዲመረምሩ ጥሪ አድርገዋል። ባለፈው ሰኔ አምስት ተማሪዎች ከጉሳው ፌዴራል ዩኒቨርሲቲ ታግተው መወሰዳቸውን ተከትሎ የተበሳጩ ተማሪዎች መንገድ በመዝጋት እርምጃ እንዲወሰድ ጥሪ አድርገዋል።

በዚህ በዩናይትድ ስቴትስ የሪፐብሊካን ፓርቲ ፕሬዝዳንታዊ እጩዎች ነገ በሬገን ቤተ መጻሕፍት ክርክር ያደርጋሉ። የሪፐብሊካን ፕሬዝዳንታዊ እጩዎች ነገ ረቡዕ ለሁለተኛ ጊዜ ክርክር ያደርጋሉ። ለክርክር የተመረጠው ቦታ አንድ የቀድሞው ፕሬዝዳንትና የወግ አጥባቂ ምልክት ተደርገው የሚታዩ ሰው የነበራቸውን አቋምና አመለካከት በምልሰት የሚያስታውስ ነው። የአሜሪካ ድምጽ የአሜሪካ ድምጽ የዋሽንግተን ከፍተኛ ዘጋቢ ካሮላይን ፐርሲቲን ዘገባ ሀብታሙ ስዩም እንደሚቀተለው

ያቀርበዋል። በዚህ ሪፐብሊካኖች እንደተቀደሰ ቦታ በሚቆጥሩት የቀድሞ የአሜሪካ አርባኛው ፕሬዚደንት ሮናልድ ሬገን ቤተመጻሕፍት የፓርቲው ፕሬዚደንታዊ እጩዎች ለሁለተኛ ጊዜ ክርክር ያደርጋሉ። በፊልም ተዋናይነት ከአሜሪካ ሕዝብ ጋር የተዋወቁት ሬገን ወደ ሪፐብሊካን ከመቀየራቸው በፊት ተራማጅ ዲሞክራት ነበሩ።

በ1980ዎቹ የሁለት ጊዜ ተወዳጅ ፕሬዚደንት የነበሩት ሬገን የወግ አጥባቂ አቋም በመያዝ መንግሥት ገደብ እንዲኖረው፣ ዝቅተኛ ግብር እንዲጣልና ለመከላከያ ዳጎስ ያለ ገንዘብ እንዲመደብ ዘመቻ አድርገዋል። ታላቅ የንግግር ችሎታ እንዳላቸው የሚታወቁት ሬገን ቀላልና ቀጥተኛ የሆነው ንግግራቸው ዓለምን ቀይረዋል። አቶ ጎርባቾፍ ይህን ግድግዳ ያፍርሱ። ክሬግ ሽርሊ በሬገን ታሪክ ላይ መጽሐፍ አሳትመዋል።

በአሜሪካ ታሪክ ተወዳጅ ሪፐብሊካን በመሆን አብርሃም ሊንከንን ተክተዋል። ክሬግ ሸርሊ በሬገን ዘመቻ ወቅት ተሳትፈዋል። በዋይት ሃውስም ለሬገን ሰርተዋል። በሬገን ላይ ስድስት መጽሐፍቶችን አሳትመዋል። እርሳቸው እንደሚሉት የወቅቱ የሪፐብሊካን እጩዎች በክርክር ወቅት ራሳቸውን ከሬገን ጋር ሊያነጻጽሩ ይችላሉ። እጩው ማይክ ፔንስ ከሬገን ጋር ተመሳሳይ የሆኑ ጉዳዮችን ያነሳሉ። ኒኪ ሄይሊም እንደዛው፣ ቪቬክ ራማስዋሚም እንዲሁ።

በመጀመሪያው ክርክር ወቅት ከሩሲያ የዩክሬን ወረራ ይልቅ ቻይና አሳሳቢ ነች ሲሉ ራማስዋሚ ተናግረው ነበረ። በተባበሩት መንግስታት ድርጅት የቀድሞው የአሜሪካ አምባሳደር ኒኪ ሄሊ ራማስዋሚ የውጭ ፖሊሲ ልምድ ማጣት ላይ ጥያቄ አንስተዋል። በወቅቱ በአሜሪካ ታሪክ ረጅም ዕድሜ ያላቸው ፕሬዚደንት የነበሩት ሬገን ዕድሜን በተመለከተ ቀልድ ጣል አድርገው ነበረ። የተቀናቃኘን ወጣትነትና ልምድ ማጣት ለፖለቲካ ዓላማ አልጠቀምበትም።

የቀድሞ ፕሬዚደንትና ከሪፐብሊካን ፓርቲ ተፎካካሪዎች ከፊት ረድፍ ላይ ያሉት ዶናልድ ትራምፕ በዚህኛው ክርክርም አይሳተፉም። ኒኬሊ በአሜሪካ በጣም የተጠሉ ፖለቲከኛ ሲሉ ትራምፕን ዘልፎዋቸው ነበረ። ክሪስ ክሪስቲና ማይክ ፔንስ ደግሞ ትራምፕ ከምርጫ እንዲገለሉ ጥሪ አድርገው ነበረ። ራማስዋሚ ግን የአንደኛው ክፍለ ዘመን ምርጥ ፕሬዚደንት ሲሉ ትራምፕን አሞካሽተዋል። በእንዲህ አይነቱ ንግግርና በወቅቱ ባለው የፖለቲካ ሁኔታ ሬገን ደስተኛ እንደማይሆኑ ጸሐፊው ኢዋን ሞርጋን ይናገራሉ።

በጣም ትሑትና በጣም ሰው ሊቀርባቸው የሚችሉ የነበሩ ሰው ናቸው። ጉራ የእርሳቸው ተፈጥሮ አልነበረም። ይህ ደግሞ አሁን ባለው የሪፐብሊካን ፓርቲ ውስጥ የሚታይ አይደለም። የሬገን አጭር ግን አይረሴ ንግግሮች አሁንም ይሰራሉ። ከአራት ዓመት በፊት ከነበራችሁ የተሻለ ኑሮ አሁን አላችሁ?

ይህ ጥያቄ አሁንም በፕሬዝደንታዊ ፉክክሮች ላይ ይደመጣል። ነገ ምሽት እጩዎቹ ፓርቲውን ወደ ዋይትሃውስ መልሰው እንደሚያስገቡ ድምፅ ሰጪዎችን ለማሳመን ይሞክራሉ።

በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የዕለቱ መሰናዷችን ይቀጥላል። ለምሽቱ የያዝ ነው። የመጀመሪያው ምዕራፍ መሰናዶ እዚ ላይ ተጠናቋል። ወደ ሁለተኛው ምዕራፍ መሰናዶ እንሻገራለን።

ኢትዮጵያ ከቡና የውጭ ንግድ ገቢ ብዙም ከኢትዮጵያ የቡና የውጭ ንግድ ገቢ ብዙም ተጠቃሚ እንዳልሆኑ አርሶ አደሮች ተናገሩ። በኢትዮጵያ ኢኮኖሚ የውጭ ምንዛሬ ግኝት የቡና ሽያጭ ጉልህ የሆነ ስፍራ ቢኖረውም ከሚገኘው ከፍተኛ የሆነ ገቢ ብዙም ተጠቃሚ እንዳልሆኑ አርሶ አደሮች ተናግረዋል። ይኸውም ምርቱም በቀጥታ ወደ ውጭ መላክ ባለመቻላቸው እንደሆነ ለአሜሪካ ድምጽ የተናገሩት አርሶ አደሮቹ በግብይቱ መሀል ላይ ያሉ ደላሎች የተሻለ ተጠቃሚ እንደሆኑ

አመልክተዋል። የኢትዮጵያ ቡናና ሻይ ባለስልጣን ምክትል ዋና ዲሬክተር አቶ ሻፊ ኡመር አርሶ አደሩ የቡና ምርቱን በራሱ ለውጭ ገበያ በማቅረብ የበለጠ ተጠቃሚ እንዲሆን የሚያስችል አሰራርን ለመተግበር ተቋማቸው እየሰራ እንደሆነም አስታውቋል። ባለፈው አመት የ2015 ዓ ም ወደ ውጭ ከተላከው 240 ሺህ ቶን ቡና ውስጥ ከ1 ነጥብ 3 ቢሊዮን ዶላር በላይ ገቢ ስለመገኘቱ የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። አስማማው አየ ነው በዚህ ዙሪያ

ያሰናዳው ዘገባ ይቀጥላል።

በደቡብ ኢትዮጵያ ጌዲዮ ዞን ዲላ ዙሪያ የሚኖሩት አርሶ አደር ዳንኤል ሸቶቶ ቀድሞ ከሚተዳደሩበት የመንግስት ስራቸው በመልቀቅ በቡና ችግኝ ተከላልና ምርት ላይ ከተሰማሩ አስራ ሁለት ዓመት እንደሆናቸው ይናገራሉ። በአሁኑ ወቅትም እስከ ሀምሳ ሺህ የደረሱ ቡናዎች እንዳሏቸውና ቋሚና ጊዜያዊ ሰራተኞችን ቀጥረው እስከ ማሰራት መድረሳቸውን ይገልጻሉ። ይሁን እንጂ እርሳቸውን ጨምሮ በርካታ አርሶ አደሮች ተሰማርቶበት የሚገኙበትን የቡና ምርትን መንግስት በብድር ስልጠናና በቴክኖሎጂ ለመደገፍ የሚያደርገው ጥረት ዝቅተኛ ነው ሲሉ አርሶ አደር ዳንኤል ይወቅሳሉ። ቡናችን በጥራት ነው የምናዘጋጀው። ይህም ሲሆን ደግሞ

አሁን አብዛኛውን ጊዜ ትልቁ ችግር የሆነው ቡናን በግ ያለ መከበል እኛ አቅማችን አርሶ አደሮች ነን። እኛ እንግዲህ ቡናን አዘጋጅተን አመቻችተን ጥሩ ገበያ ካላገኘን እንቸገር አለን። ለሚቀጥሉ አመት አምና ላይ ጥሩ ነበር ውጤቱ፣ ግን አሁን ዘንድሮ ላይ የተሻለ አይደለም። ያልተሻለው በምንድን ነው? መንግስት ቢደጉመን የሚገባ አርሶ አደር ከመሆናችን አንፃር እዚህ ወደ አዲስ አበባ ስንልክ የመጋዘን ኪራይ አለ። ወፍጮ የለንም። በግለሰብ ወፍጮን የምናሳቸው

ማላት ነገሮች ውጪ ስለሚበዛ አርሶአደሩ ከዚህ ወጡ ወደ ውጤታማ ለመሆን አልበቃም ማለት ነው። ቡና በኢትዮጵያ ኢኮኖሚ ውስጥ በውጭ ምንዛሬ ግኝት ጉልህ ስፍራ ያለው የግብርና ዘርፍ ነው። በ2014 ዓ ምት ወደ ውጭ ከተላከ ሶስት መቶ ሁለት ሺ ቶን ቡና ከ አንድ ነጥብ አራት ቢሊዮን ዶላር በላይ ገቢ ማግኘት መቻሉ የሚገልጹት የቡና ና ሻይ ባለስልጣን ምክትል ዋና ዳይሬክተር አቶ ሻፊ ኡመር በተጠናቀቀው ዓመትም ከአንድ ነጥብ ሶስት ቢሊየን ዶላር በላይ የውጭ ምንዛሬ ከቡና ሽያጭ መገኘቱን ተናግረዋል።

ይህ በአገሪቱ ታሪክ ከፍተኛ ከቡና የተገኘ ገቢ ሊመዘገብ የቻለውም ከአርሶ አደሩ ጋር ከምርት ሂደቱ ጀምሮ መንግስት ትኩረት ሰጥቶ በመስራቱ ነው ይላሉ። እስከታች ያለው የኛ መዋቅር ከአርሶ አደር ጋር በተለይ ደግሞ ዲኤዎች አርሶ አደርን በተቻለ መጠን እየደገፉ ነው ያሉት እና ትልቁ ነገር ምንድን ነው? የገንዘብ ድጋፍ ሳይሆን አርሶ አደሩ ብድር አግኝተው በዛ ብድር አንዳንድ የቡና እንክብካቤ የሚያደርግበት ሁኔታ እንዲፈጠር ለማድረግ ነው። ትልቁ ነገር ግን ከቡና ጥራት ጋር የሚያያዘው በሁለት መንገድ እየተከደበት ነው። አንደኛው

በስልጠና ነው። በተለይ አሁን በተሻለ ጥሩ ዋጋ ሊከፍል የሚችል በጥራት የተመረተ ቡና በጥራት ዋጋ እንዲከፈል ለማድረግ ነው። ሁለተኛው ኢንቨስትመንት ላይ የሚሳተፉ ባለሀብቶች አርሶ አደር እንዲደግፉ፣ በተለይ በግብዓት እንዲደግፉ፣ ያ ብቻም ሳይሆን ቴክኖሎጂ ትራንስፈርን እንዲያደርጉ።

ከነሱ ጋር ሊንከጅ ተፈጥሮ በተለይ በአውት ግሮወርስ ቡናቸውን አርሶ አደር ለነሱ እንዲያስረክሙ የተለያዩ ሪፎርሞች ተቀምጦላቸዋል ማለት ነው። አሜሪካ፣ ጀርመን፣ ሳውዲ አረቢያ፣ ጃፓንና ደቡብ ኮሪያ የኢትዮጵያ ቡና ቋሚ ገዢ ከሆኑት ሀገራት መካከል መሆናቸውን ኃላፊ ይናገራሉ። የተባበሩት አረብ መሬቶችና ቻይና ደግሞ አዳዲስ የኢትዮጵያ ቡና ፈላጊ ሆነው የመጡ ሀገራት ናቸው። በአሁኑ ወቅትም የቡና ዋጋ በዓለም ገበያ እየቀነሰ መሆኑ የሚናገሩት አቶ ሻፊ ዑመር የኢትዮጵያ ቡና ተፈላጊነት ግን እያደገ መጥቷል ይላሉ።

ለዚህም ማሳያ የሚያደርጉት በሁለት ሺህ አስራ አምስት ዓ ምት የተላከው የቡና መጠን ከቀደሙ ዓመት ያነሰ ሆኖ ሳለ ተቀራራቢ ገቢ ማስገኘት መቻሉን ነው። የዓለም ገበያ በጣም ወርዷል። ይሄ በሰላሳ ሁለት ፐርሰንት ነው የወረደው። አንድ ልቢ እስከ ሁለት ነጥብ አምስት ሁለት ከሀምሳ ደርሶ ነበረ። አሁን ግን አንድ ከሀምሳ ነው። ኦልሞስት አንድ አሜሪካን ዶላር ቀንሰዋል ብሎ መውሰድ ይቻላል። እና ይሄ ሆኖ ግን ኦልሞስት የኢትዮጵያ ቡና እንደሚታወቀው በጣም የተፈጥሮ ቡና ነው ያለን መራረቱ ራሱ በጣም

የተለያየ ዳይቨርሲቲ ወይም የተለያየ ዝርያ ያለው ቡና ነው። እነዚህ ቡናዎች በትክክል ወደ ገበያ የሚቀርቡ ጣይማቸውን ጠብቆ ሊሄዱ ለማድረግም ስራዎች እየተሰሩ ስለሆኑ አሁንም በተሻለ ዋጋ ነው የዓለም ዋጋ ቢወርድም በተሻለ ዋጋ ነው የተሸጠው እና ካለፈው አመት ጋር ስናነጻጽር የሁለት ሺ አስራ አምስቱ በዋጋ የተሻለ ነው። አማካይ ዋጋ የአንድ ቶን ወደ አራት ሺ ሰባት መቶ አካባቢ ነው።

የሁለት ሺ አስራ አራቱ የዚህኛው ደግሞ ከአምስት ሺ አምስት መቶ አርባ አካባቢ ነበርና የተሸጠው የአንድ ቶን ዋጋ አማካይ ዋጋ በስምንት መቶ ሰላሳ አምስት ነው የሚበልጠው። ወ የላክነው ቡና መጠኑ በቅንስም የተገኘው ገቢ ግን በጣም ከፍተኛ ነው። ሀላፊ የንበሉ እንጂ አርሶ አደር ዳንኤል ከገቢ ተጠቃሚ የሆነው አርሶ አደሩ አይደለም ይላሉ። ለዚህ ደግሞ አርሶ አደሩ ቀጥታው ወደ ውጭ የሚልክበት ስርዓት ተግባራዊ መሆን አለመቻሉን በምክንያትነት ያነሳሉ። መንግስት ከሚያገኘው ገቢ ለአርሶ አደሩ

ጥቅም ማግኘት መቻል አለበት። እኛና ገዢዎች አልተገናኘንም። ምክንያቱም ደላላ ነው በመሀል ላይ ከፈረንጅ ጋር የሚያገናኘው ና እኔ በግሌ ቡና ወደ ውጭ እስካሁን አላኩም። ግን መንግስት ቢያመቻች እነኝን ጉላሮ ውጭ ካሉ ነጋዴዎች ቡናን ከሚቀበሉ አርሶ እንትኖች ቢያገናኘንና፣ ፈረንጅ የእኔን ማሳ አሁን ቢያገኝ ከፈረንጅ ከአንድ ፈረንጅ ጋር ቢገናኝ ቡና ነን ውጤታማ አሁን አለ ፈረንጅም የተሻለ ቡና ማግኘት ይችላል።

ምክንያቱም በመሀል ያለው ደላላ ነው። አሁን ደላላ ነው ኢትዮጵያ ውስጥ ትልቁ ችግር እየሰራ ያለው

ከእኛ በላይ ጥቅሙን የሚያገኘው ደላላው ነው። አርሶ አደሩ የሚያገኘው ገቢ በቂ ባለመሆኑና በኑሮ ውድነት መባባስ ምክንያት ምርቱን ሳይደርስ በቶሎ ወደ ገበያ እንደሚያቀርብና ይህም በምርት ጥራት ላይ ጭምር ችግር እያመጣ ስለመሆኑ አርሶ አደር ዳንኤል ተጨማሪ ማሳያ አድርገው አነስተዋል። የኢትዮጵያ ቡናና ሻይ ባለስልጣን ምክትል ዋና ዲሬክተር አቶ ሻፊው ወመር ግን አርሶ አደሩ የቡና ምርቱን በቀጥታ ወደ ውጭ እንዲልክ የሚያስችል ስርዓት እየተዘረጋ ነው ይላሉ። ከገዢዎች ጋር እንዲገናኝ ለማድረግ ተለያየ ሁኔታ እየሰራን ነው ያለ ነው እና እነዚህ

ችግሮች እንዲፈቱ ለማድረግ ነው። በጣም ምክንያቱም በጣም ብዙ አርሶ አገሮች ናቸው ፈጣሪ ያወጡት እና ሁሉም ወደ ውጭ ለመሸጥ ስታፍ ለማድረግ ሎጂስቲክ የሚያስፈልጋቸው ነገሮች አንድ ላይ ለማድረግ ያንደሄዱበት ተገራቸው መሄድ አለባቸው። እንግዲህ ብዙ ሰፊ ስራዎች ጠበቁብናል። በጣም ሰፊ ስራዎችና እና ውጤቶችም ተገኝተዋል። አሁንም ይህም የገበያ አፈላለጉ ላይ ደግሞ በተለይ

በኦንላይን እንደሆንላቸው ሁሉን ነገር እንድመቻች አንድ አይነት ስነሜዳር ያለው ቡና ተሰባስቦ እንዲሄድ ለማድረግ ያንን አመቻችተን የምንሄድበት ሁኔታ ነው ያለ። የኢትዮጵያ ቡና ማህበር ዋና ስራ አስኪያጅ አቶ ግዛት ወርቁ በበኩላቸው ከቡና የሚገኘው ገቢ ባለፉት ሁለት ዓመታት በከፍተኛ ሁኔታ ጭማሪ ቢያሳይም ጥራት ላይ ግን አሁንም ብዙ ስራ ይጠበቅብናል ይላሉ። የኢትዮጵያን ቡና ጥራቱን ማሻሻል አለብን። ጥራቱ እያደገ አይደለም ያለው። ቡናን ጥራቱን ለማሻሻል ሁሉም መሳተፍ አለበት። ሁሉም አስተዋጽኦ ማድረግ አለበት። ጥራቱ ካልተሻሻለ

የኢትዮጵያ ቡና ተጠቃሚነት በጣም ያነሰ ነው የሚሆነው። ምክንያቱም ፕሮዳክቲቪቲው በጣም ዝቅተኛ ነው። የእኛ ሀገር ሰባትና ስምንት ኩንታል ፐር ሄክታር የሚመረጥበት ነው። ሌሎቹ ሀገሮች ኦልሞስት ወደ ሀያ ኩንታል ፐርሄክታር የደረሱበት ስለሆነ ፕሮዳክቲቪቲን ማሻሻል በአጭር ጊዜ የሚሆን ስላልሆነ ቢያንስ ጥራቱን በአጭር ጊዜ ውስጥ በማሻሻል የተሻለ ዋጋ በማግኘት

የተሻለ ጥቅም ማግኘት ይቻላል ብዬ እገምታለሁ። የኢትዮጵያ ቡና ና ሻይ ባለስልጣን ምክትል ዋና ዲሬክተሩ አቶ ሻፊ ኡመር ኦሮሚያ ክልል ጨምሮ ከፍተኛ ቡና አምራች በሆኑ አካባቢዎች የሚታየው ግጭትና አለመረጋጋት እስካሁን የቡና ምርቱ ወደ ማዕከላዊ ገበያ እንዳይደረስ በማድረግ በኩል የፈጠረው ጫና እንደሌለም ተናግረዋል። ምናልባት አንድ ጊዜ የሆነ ነገር ከተፈጠረ አንድ ቀን የሁለት ቀን የመቆም ነገር ሊያጋጥም ይችላል እንጂ በቡና ላይ እስካሁን ድረስ

በዚህ በጸጥታ ጉዳይ የተፈጠረ ችግር የለም። ምናልባት መኪናዎች አንድ ቀን ሁለት ቀን ሊቆሙ ይችላሉ። በጉጂም በኩል በወለጋ በኩል የረቀምትና የዚህ የደንብ ዶዶ የግንቢ መኪኖች በትክክል እየመጡ ነው ያሉት እና በዚሁ ላይ ምንም አይነት ቅሬታ ያለ አይመስለንም። ግን እንዲህ አይነት ነገሮች ዝም ብሎ ይነሳሉ። ከእኛ ከቡና አቅርቦት ጋር ምንም ያጋጠመን ነገር የለም።

በ2016 ዓ ም 350 ሽቶን ቡና ወደ ውጭ በመላክ ከ1 ቢሊዮን 700 ሚሊየን ብር በላይ ገቢ ለማግኘት መንግሥት አቅዶ እየሠራ መሆኑንም ምክትል ዋና ዳይሬክተሩ ለአሜሪካ ድምፅ ተናግረዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።

በዩናይትድ ስቴትስ ተመዝግቦ የሚንቀሳቀሰው የድንበር የለሽ የሀረር ልጆች ማህበር በሀረር የሚማሩ በመቶዎች የሚቆጠሩ ሕጻናትን በትምህርት ቁሳቁስ ሲረዳ የቆየ ሲሆን አሁን ደግሞ የሀረር ማህበረሰብ አብሮት የኖረውን የውሃ ችግር መቅረፍ የሚያስችል የውሃ ጉድጓድ ቁፋሮ

ፕሮጀክት ጀምሯል። ፕሮጀክቱ ሲጠናቀቅም እስከ 50 በመቶ የሚሆነው የከተማው ነዋሪ በየቤቱ የንጹህ ውሃ አቅርቦት ሊያገኝ እንደሚችልም የማህበሩ ቦርድ አባል የሆኑት አቶ ዮሐንስ ደምሴ ተናግረዋል። ስመኞሽ የቆየ አቶ ዮሐንስና በተቋሙ ተጠቃሚ የሆኑትን ግለሰቦች አነጋግራ ተከታዩን መሰናዶ አሰናዳለች። እንደ አውሮፒያን አቆጣጠር በ1998 አምስት በአሜሪካን ሀገር ሲያትል ከተማ ነዋሪ የሆኑ የሀረር ተወላጆች

በሐረር ከተማ ለሚገኙ ትምህርት ቤቶች የቴክኖሎጂ መሳሪያዎች ድጋፍ ለማድረግ የሐረር ልጆች ማህበርን መሰረቱ። በወቅቱ ሐረር ለሚገኘው ሁለተኛ ደረጃ ትምህርት ቤትም ኮምፒውተሮችና ማተሚያ ማሽኖችን መላክ ቢችሉም ማህበሩ ብዙ ሳይቆይ ተበተነ። በሐረር ውስጥ የሚገኙ የትምህርት ተቋማትና ተማሪዎች አሁንም ያሉባቸውን ሰፊ ችግሮች የተመለከቱ የአካባቢው ተወላጆች የተቀናጀ ድጋፍ ለማድረግ

ከአራት ዓመት በፊት የማህበሩን የቀድሞ አባላት እንደገና በማሰባሰብ ድንበር የለሽ የሀረር ልጆች ማህበርን እንደገና አቋቁመው የትምህርት ቁሳቁሶችን ድጋፍ ማድረግ ጀመሩ። በዚህ መሃል በሐረር ውስጥ የኖረው የውሃ ችግር በልጆች ትምህርት ላይ እያሳደረ ያለውን ተጽዕኖ ማስተዋል መጀመራቸውን የተቋሙ የቦርድ አባል የሆኑት አቶ ዮሐንስ ደምሴ ይገልጻሉ።

በትምህርት ቤት ውስጥ ደግሞ ልጆች ውሃ እጦት ራሳቸውን እየሳቱ ይወድቃሉ የሚል ነገር ከዛ አካባቢ ደረሰን እና ወደ ውሃ ጉድጓዶ መሄድን እና አሁን በአሁኑ ጊዜ የምንሰራው የስኮላርሽፕ ፕሮግራም፣ የቁሳቁስ ድጋፍ፣ የውሃ የጉድጓድ ውሃ ቁፋሮ፣ ሌላም በጎን የምናደርጋቸውም ትንንሽ ነገሮች አሉ።

በሐረር ከተማ ከአስርት ዓመታት በላይ የቆየው የንጹህ መጠጥ ውሃ ችግር አሁንም እንደቀጠለ ነው። በሐረር የውሃ አቅርቦት ጊዜያዊና አስተማማኝ ያልሆነ ሲሆን ለአንድ ሳምንት፣ ለሁለት ሳምንት ወይም አንዳንዴ ለወር ያክል ውሃ ሊጠፋ ይችላል። ይህ ሁኔታ በተማሪዎች የትምህርት አሰጣጥና አቀባበል ላይ ያሳደረውን ተጽዕኖ ለማስወገድ የተነሱት የድንበር የለሽ የሐረር ልጆች ማህበር አባላት በትምህርት ቤቶች ውስጥ ጉድጓዶችን ከማስቆፈር ባለፈ

ለአጠቃላይ ማህበረሰቡ ውሃ ለማዳረስ ጥረት እያደረጉ መሆናቸውን አቶ ዮሐንስ ያብራራሉ። በስሜት ነው በእውቀት አደለም የጀመር ነው። በየትምህርት ቤቱ የውሃ ጉርጓር ማስቆፈር ተጀመረና እንደው ውጤቱ አንዳንድ ቦታ ይወጣል፣ አንዳንድ ቦታ አይወጥም። በጥናት ላይ የተመሰረተ አይደለም። በኋላ ግን ኢትዮጵያ ውስጥ ያሉ እዛው ሐረር አካባቢ የሐረር ልጆች እዛው ተወልዶ ያደጉ ሃይድሮጂኦሎጂስቶች አራት አገኘን እና እነሱ ሐረር ሄደው

አካባቢውን በሙሉ አጥንተው ውሃ የት ጋር እንዳለ እንደሌለ በደንብ ማፕ አድርገው ያንን ውጤት ለእኛ ይሰጡናል። ከሲቲ መንግስቱ ጋርም ይነጋገራሉ። ከከተማው አስተዳደር ጋር ይነጋገራሉ፣ እኛም እንነጋገራለን። አሁን ወደዛ ነው የተላለፍነው። ከተማው የመቆፈሪያ ሪግ ይሰጠናል፣ እኛ ኤክስፔንሱን በሙሉ እንከፍላለን።

ውሃ እናስቆፍራለን እና ሜጀር የሆነ ነው። አሁን አራት ትልልቅ ጉድጓዶች ተቆፍረው ወደ ዋና ማከማቻው ጋር እንዲገባ ያደርግና በፓይፕ እንዲገባ እናደርጋለን። ከዛ በኋላ የከተማው አስተዳደር ያን እንዲወስድና ለሕዝቡ እንዲተላለፍ ያደርገዋል። ከትሪትመንት ከምን በኋላ አሁን ድንበር የለሽ የሐረር ልጆች ማህበር ከሐረር ከተማ አስተዳደር ጋር የመግባቢያ ሰነድ በመፈራረም

በጥናቱ መሰረት በተመረጡ አራት ቦታዎች ላይ የውሃ ጉድጓዶችን በማስቆፈር ላይ ይገኛል። ቁፋሮ ሲያልቅም ለረጅም ጊዜ በሐረር የኖረውን የውሃ ችግር የሚፈታ ይሆናል። ይህ እንዲሆን ግን ማህበሩ የአባላቱን ብቻ ሳይሆን የሁሉንም ኢትዮጵያዊ እርዳታ እንደሚፈልግ አቶ ዮሐንስ ይገልጻሉ። ለምሳሌ አንድ ምሳሌ ልንቀርሽ እና አንዲት ልጅ ጣላ ነገር ብትኖር የሀረር ልጅ ነች። ሰርጓ ነበረ እና ይህን ሰሞን ይህን ነገር ሰምታ

የሰርጓን ስጦታ በጠቅላላ ለዚህ ማህበር ቁሳቁስ ከሚገዙላት ብላ ጥሩ ገንዘብ ይሄ ማህበር እንዲያገኝ አድርገች። ስጦታዋ በሙሉ ወደ እኛ ነው የመጣው። እንደዚህ የሚያደርጉ ሰዎች አሉ፣ ከኪሳቸው የሀረር ልጆችም ሆነው። በየአመቱ የምናደርገው ስብሰባ አለ እዚህ ቨርጂኒያ ላይ ይመጣሉ። ኦክሽን እናደርጋለን። በግለሰብ ብዙ ገንዘብ የሚያወጡ አሉ። ሜምበርሽፕ ይከፈላል በየጊዜው። እንግዲህ ከየ አቅጣጫው ነው

እንደዛ እያደረግን ነው። የውሃ ጉድጓድ ቁፋሮ ማህበሩ አዲስ የጀመረው ፕሮጀክት ቢሆንም የተቋቋመበትን የትምህርት ቁሳቁሶች የመርዳትና እውቀት የማሸጋገር አላማውም እንደቀጠለ ነው። በተቋሙ ተጠቃሚ ከሆኑ ትምህርት ቤቶች መካከል ሀረር ሁለተኛ ምደባ አንደኛ ደረጃ ትምህርት ቤት ይገኝበታል። በሐረር በኑሮ ደረጃ ዝቅተኛ ከሚባሉ ቤተሰቦች የመጡ ተማሪዎች

በብዛት በሚማሩበት በዚህ ትምህርት ቤት የተደረጉትን ድጋፎች የትምህርት ቤቱ ርዕሰ መምህርት የሆኑት ወይዘሮ ዙፋን ካሳ እንዲህ ይገልጹታል። ብዙ ተማሪዎች ያቋርጡብናል፣ ትምህርት ቤት አይመጡልን ብዙ ተግዳሮቶች ነበሩ እና ይሄንም በማየት ይሄ ድንበሬ የሀረር ልጅ ልጆች ትን ድርጅት ላሉ እነዚህ ዝቅተኛ በኑሯቸው ዝቅተኛ የሆኑ ማህበረሰብ ልጆች ስለሆኑ በውጤት እና

ያው የማህበረሰቡ ልጆች የኑሮ ዝቅት የድሃ ድሃ የሚለውን በመለየት የገንዘብ ድጋፍ እንዲሁም አሁን ደግሞ የአዲስ አመት የትምህርት መጀመሪያ ስለሆነ ደብተር ለሌላቸው ልጆች ደብተር ገዝቶ ለትምህርት ቤታችን አበርክቶልናል ማለት ነው። ያው ማለት ከዚ በፊት ወደ ሀያ ምናምን ልጅ፣ አሁን ደግሞ ወደ ሁለት መቶ በላይ ለሚሆኑ ልጆች ነው ደብተር የተሰጠው። ቀጣይነት ያለው ተያያዥነት ሊረዱልን

ቃል ገብተውልናል ማለት ነው። አቶ ዮሐንስም ተቋማቸው ትምህርት ቤቱን እንዴት ሊደግፍ እንደቻለ ያስታውሳሉ። ተማሪዎቹ ቱሪ ሲከፈት ደብተር የላቸው ሰማን። አንዳንዶች እንደውም በራፍ ላይ አስተማሪዎቹ ከራሳቸው ከኪሳቸው እርሳስ እየቆረጡ ለሁለት ነው የሚሰጧቸው እና አሁን ለአንዱ ትምህርት ቤት ሲገቡ ሙሉ

ኖትቡክ እና እርሳስ ምናምን እንዲሰጥ እኛ ገንዘብ ላክን ከዚህ ማለት ነው። እና አሁን ጀምረዋል ትምህርት ቤት እንደውም ፎቶ ምናምን ላኩልን ሲሰጥ ለተማሪዎቹ። ወይዘሮ ዙፋን እንደሚሉት ሁለት መቶ ሀምሳ የሚሆኑ የትምህርት ቤቱ ተማሪዎች ተቋሙ በሚያደርገው ድጋፍ ተጠቃሚ ሆነዋል። በዚህም ተማሪዎቹ ብቻ ሳይሆኑ መምህራኑ እና የትምህርት ቤቱ ሰራተኞች የተሰማቸው ደስታ ከፍተኛ ነው ይላሉ። በስማን በጣም ደስተኞች ናቸው

ስለሽ ያው ደብተር በዚህን ጊዜ ያው እንደ ሀገር የታወቀ ነው፣ በጣም ውድ ሆኗል። ያንን እንኳን ሸፍኖ ለመጠቀም አቅም የሌላቸው ልጆች ስለነበሩ በጣም ደስተኛ ሆነውን። አሁን ያው ለአዲሱ ዓመት በአጋጣሚ ሰኞ ነው እዚህ ሀረር የሚከፈተው ዝግጅታችንን ጨርሰናል። በጣም ደስተኞች ናቸው። ድንበር የለሽ የሀረር ልጆች ማህበር ለትምህርት ቤቶች ከሚያደርገው ድጋፍ በተጨማሪ በግለሰብ ደረጃም ለበርካታ ችግረኛ ሕጻናት ድጋፍ ያደርጋል።

ሕክምና የሚያስፈልጋቸውንም ያሳክማል። አቶ ዮሐንስ ታዲያ ተቋሙ ለትምህርት ቤቶች በሚያደርገው ድጋፍ የበርካቶች ተስፋ መታደሱን፣ በተለይ ደግሞ በውሃ ቁፋሪው የብዙዎች ሕይወት መቀየሩን ይገልጻሉ። ለምሳሌ አንድ አስተማሪ ከኛ መካከልም ያሉ ልጆች ያስተማረ ሰው ነበር እዛ ኛንም የሚረዳን ይህን ነገር የምናደርገው እና መጀመሪያ ግሎብ ማፕ፣ ኮምፒውተር እንደዚህ እንደዚህ አይነት ነገሮች የሉንም ጂኦግራፊ ስናስተምር

ግድግዳ ላይ በቦርድ ላይ በእጃችን እየሳለን ነው ብሎ ነበር።

ላክን አሁን ትምህርት ቤት ውስጥ ተማሪዎች እንደው ላይን የሚታይ ነገር ዝም ብለው ባንጎላቸው ሳይሆን፣ ስለ አለም ካርታ ሲማሩ ካርታ እያዩ፣ ስለ ኮምፒውተር ሲማሩ እጃቸውን እየነካ ኮምፒውተር እና የዛ አይነት ለውጥ አለ። በእርግጥ እንደዚህ አይነት ነገሮች አንዳንዴ የምትቆጥሪያቸው አይደሉም፣ የተጨባጭ ነገሮች አይደሉም። ከጊዜ በኋላ ከረጅም ጊዜ በኋላ የምታያቸው ናቸው ግን ተስፋው በተለይ አስተማሪዎቹ አስተማሪዎቹ የሚገርም አይነት ነው

ተማሪዎች ያላቸው ፍቅር እዛ ለውጥ ለማምጣት የሚፈልጉት እና እነሱ ላይም ብዙ ተስፋ ይታያል። አሁን ርዕሰ መምህርቷ ወይዘሮ ዙፋንም በዚህ ይስማማሉ። የተሻለ ቦታ መድረስ የቻሉ የከተማዋ ተወላጆች ጥለውት የሄዱትን አካባቢ መለስ ብለው በመመልከታቸው በማህበረሰቡ ዘንድ የተፈጠረውን ስሜት እንዲህ ይገልጹታል። በጣም ማለት ያው ያለው ነገር ይታወቃል እንደ ሀገር

ይሄንን በዚህ ህይወት ውስጥ አልፈው ስለሚያውቁት አሁን እነሱ ባሉበት ደረጃ ያሉት ተመልሰው ዞሮ እነዚህ ልጆች እኛ እኛ በነበርንበት ጊዜና አሁን ያለው የኑሮ ሁኔታ ልዩነት ስላለው የአቅማችንም ብንረዳ እንዲያው ሁሉንም መቶ ፐርሰንት ማስደሰት ባንችል የተወሰነ ሰውን የተሻለ ነገር ነገር እነዚህ ልጆች ተምረው ደግሞ የተሻለ ሰውን የተሻሉትን ሌሎችን መርዳት ይችላሉ ከሚለው አንጻር

ይሄው በተነሳሽነት ይሄን ነገር እያደረጉልን ያሉት ህብረተሰቡ፣ ተቋሙ፣ እኛም እንደ ትምህርት ቤት መምህራን ሁላ በጣም ደስተኞች ሆነን ዘንድሮ ያው በቁርጠኝነት ተነሳስተናል። በርካቶች ለምን የሀረር ልጆች ብቻ የሚል ጥያቄ እንደሚያነሱባቸው የሚያመለክቱት አቶ ዮሐንስ ምክንያቱ ያቀሙ ስኑነት ብቻ መሆኑን እና

የማህበሩ የወደፊት ዓላማ በመላው ኢትዮጵያ የሚገኙ ተማሪዎችን ማገዝ፣ እንዲሁም ትምህርትን ማስፋፋት መሆኑን ያመለክታሉ። ለዚህ ደግሞ አቅም ያለው ኢትዮጵያዊ ሁሉ እንዲተባበር በተለያዩ ጊዜያት ተቋሙ በሚያደርጋቸው የገንዘብ ማሰባሰቢያዎች ላይም እንዲሳተፍ ጥሪያቸውን ያስተላልፋሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

በሰው ቁመና አምሳል ከእንጨት ተጠርበው የተሰሩ ስድስት ግዙፍ የእንጨት ቅርጾች ሰሜናዊ ምዕራብ ፓሲፊክ እየተባለ የሚታወቀው የሰሜናዊ ምዕራብ ዩናይትድ ስቴትስ ሞገስ ሆነዋል ይለናል ተከታዩ ዘገባ። የናታሻ ሞዝጎቪያን ዘገባ አሉላ ከበደ እንደሚከተል ያቀርበዋል። ብሩን ኢዱን የሚል ስያሜ የተሰጣት ግዙፍ በሰው አቋም ተመስላ የተሰራች ቅርጽ

ጭብርር ካለው ፀጉሯና እንደ ገና ጥቅም ላይ ከዋሉ ውድቅዳቂ የእንጨት ቁርጥራጮች በተሰራው አካሏ ከባህር ዳርቻው አቅራቢያ ሆና የባህሩን ዜማ የተላበሰ ዋሽንት ስትጫወት ትታያለች። እንደ እውነቱ በጣም የሚያምር ሆኖ ይሰማኛል። እናም ኦርካ የሚባሉትን ባለ ጥቁርና ነጭ ቀለም አሳ ነባሪዎች እየተጣሩ የት እንደ ገቡ ለመጠየቅ የፈጠረው ታሪክ ትልቅ ቁም ነገር

ያለው ይመስለኛል። ሄላይና ፓይፐር ጥቅም ላይ ከዋሉ ነገሮች የሚሰሩ ጥበባዊ ስራዎች እሳቤ አራማጅ በሆነው የዴንማርክ ተወላጁ ቶማስ ዳምቦ የተገነቡትን በሰው ቁመና ተመስለው የተሰሩትን ግዙፍ የእንጨት ቅርጾች በአድናቆት ከሚከታተሉ በርካታ የሲያትል ነዋሪዎች አንዷ ናት።

ወደ አንድ አካባቢ መጥቼ በባህሩ ላይ የሚንሳፈፉ ቁርጥራጭ እንጨቶችን ሳይና ይሄ ሁሉ የሆነው አሳ ነባሪዎቹ የባህር አሳዎች ከነበሩበት ስፍራ ወደ ውሃው መውረጃ ሳይሆን ሽቅብ ወደ ውሃው መምጫ ለመሰደድ የሚገደዱበት ሁኔታ በመፈጠሩ መሆኑን ስሰማ ብዛታቸው እጅግ እየተመናመነ መምጣቱን ሳስተውል፣ ሐሳብ የወለደው አንድ ባህሪ እንድስል እንድፈጥር ያነሳሳኛል። ከዚያ ትንሽ ግጥም ጫጭርና ታሪክ አበጅለታለሁ።

የቡድኑን አባላት ከአንዱ የባህር ዳርቻ ወደ ሌላው በተሽከርካሪ አሳፍረው የሚጓዘው ዳምቦ በአካባቢው በጎ ፈቃደኞች እየታገዘ እስካሁን አስር ግዙፍ የእንጨት ቅርጾችን ገንብቷል። የአፋቱ ንጉሥ ጎዳና የሚለው እንደ ተረት ነው። በድርሰቱ ውስጥ ያለ አንድ ምዕራፍ በዓለም ዙሪያም በአንድ ጊዜ አንድ ቅርጽ እያበጀው እስካሁን በአጠቃላይ መቶ 25 ቅርጾችን ሰርቻለሁ።

ታሪኩ ኦስካር የሚባል ልጅ ከእንጨት ከተሰሩት ቅርጾች ጋር በሚያደርገው ልውውጥ በተፈጥሮ አካባቢው እየሆነ ያለውን ሁኔታ የሚረዳበትን ሂደት ይመለከታል። በጉዞውም መጨረሻ ላይ የአእዋፋት ንጉሥ ይሆናል።

እኒህ በሰው ምስል የተሰሩ ቅርጾች ፍጹም ቀልብ የሚሰርቁ ድንቅ ነገሮች ናቸው። እናም የከፋ ነገር ሊመጣ እንደሚችል የሚያስጠነቅቁ የሚያስፈራሩም ሊሆኑ ይችላሉ። እነዚህ ግን ህዝብ በቀረበ ስሜት የሚያያቸው ና ነገሮች ዘለቄታ እንዲኖራቸው ስለሚያስፈልገው የጥንቃቄ አያያዝ እና እንዲሁም ምድሪቱን ስለመንከባከብ መልካም መልእክቶች እያስተላለፉ ነው።

አብዛኞቹ በተፈጥሮ መናፈሻ ፓርኮች ውስጥ እንዲቆሙ የተደረጉት እነኚህ ግዙፍ ቅርጾች ከሰዎች እይታ ተሸሽገው የተሰሩ ናቸው። ሰዎች እነርሱን ከተደበቁበት ፈልገው ማግኘት ስላለባቸው የተለየ የአግራሞት ስሜት ይጭራሉ። ጥበቡም በራሱ ውብ ነው።

አንዳንዶቹም በአካባቢው ነዋሪ ከሆኑት ነባር ህዝቦች በመባል ከሚታወቁት የማህበረሰብ አባላት ጋር በመተባበር የተሰሩ ናቸው የተከበራችሁ አድማጭ ተመልካቾቻችን ለዕለቱ የያዝነው መሰናዶው እዚህ ላይ ተጠናቋል ኤደን ገረመው መሰናዶውን በመምራት የለስ አስማረ በቅንብሩ ጽዮን ግርማ በአርቶቱ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን እንሰናበታለን ጤና ይስጥልን